ጦርነት በተጠመደችው በኢራቋ ሙስል ከተማ አቅራቢያ በሚገኝ የአገር ውስጥ ተፈናቃዮች መጠለያ ሰፈር በተመረዘ ምግብ ምክንያት 752 ሰዎች መታመማቸው ተገለጸ። 312 ሰዎች ሆስፒታል ገብተዋል። ቢያንስ ሁለት ሰዎች ሞተዋል። ሊሳሽላይን ላይን የዓለም አቀፍ የፍልሰት ድርጅት ጽሕፈት ቤት ከሚገኝበት ከጀኔቫ ለቪዮ ያጠናቀረችውን ዘገባ ቆንጅታ ይታ ቀርበዋለች። በተፈናቃዮች ካምፑ በዚህ ደረጃ ቁጥሩ ለበዛ ሰው መታመን ምክንያት የሆነው የምግብ መመረዝ ከምን የተነሳ እንደሆነ የኢራቅ ፖሊሶች ምርመራ መያዛቸውን የአይኦኤም ቃል አቀባይ ጆወል ሚልማን ገልጸዋል። እንደ ተረዳ ነው፣ አንድ አቅራቢ ማታ አንድ ሰዓት ተኩል ላይ ለረመዳን ጾም መፍቻ የሚሆን ከሰዓት በኋላ ወደ አስር ሰዓት ላይ አምጥቷል። ታዲያ ምግቡ መጥቶ እስከሚቀርብ በነበሩት ሰዓቶች ውስጥ የተፈጠረ መበከል ይሁን ሌላ ምክንያት፣ ያ ነው እየተመረመረ ያለው። ካታር በሚገኝ መንግስታዊ ያልሆነ ኩባንያ በኮንትራት የተያያዘ ሞሱል ያለ ምግብ ቤት ያቀረበው ምግብ ሩዝ፣ እርጎ ዶሮና ሾርባ የመሳሰሉትን ምግቦች ያካተተ እንደነበረ ነው ሚልማን የገለጹት። የተባበሩት መንግስታት የስደተኞች ኮሚሽን እንዳስታወቀው 6300 ተፈናቃዮች በሚገኙበት ካምፕ ነው አደጋው የደረሰው። የዩኤንኤችሲአር ቃል አቀባይ አንድሬ ማሄቺክ ቀድሞውንም ከባድ ስቃይ ያሳለፈው ሕዝብ ይሄኛው ሲጨመርበት እጅግ የሚያሳዝን ነው ብለዋል። ህሙማኑ አስፈላጊውን የሕክምና እርዳታ እንዲያገኙና ወደ ካምፑም ተጨማሪ የውሃ አቅርቦት እንዲገባ የተለያዩ ድርጅቶች በቅንጅት እየተረባረቡ መሆናቸውን ቃል አቀባዩ ገልጸዋል። ወደፊት ይህን መሰል አደጋ እንዳይከሰት ለመከላከል እንዲቻል የምርመራውን ውጤት በመጠባበቅ ላይ ነን ብለዋል ቃል አቀባዩ።